በኦፌኮ የሥራ አስፈጻሚ ኮሚቴ አባል አቶ ጥርንህ ገምታ የተነበበው የጽሑፍ መግለጫ ክብርና ምስጋና ለሕዝባችን ሁለንተናዊ ልዕልና ለኢትዮጵያችን እያል እንዘምራለን የሚል ርዕስ ነበረው። የመግለጫው የመጨረሻ ክፍል እንዲህ ይደመጣል። የኢህአደግ መንግሥት ለሕዝብ ጥያቄዎች ትኩረት በመስጠት በአገሪቱ ውስጥ የሚገኙ የፖለቲካ እስረኞች ሁሉ እንዲፈቱ፣ ዜጎች በየትኛውም የአገሪቱ ክልል ላይ ሰርተው መኖር ይችሉ ዘንድ ህገ መንግስታዊ መብታቸው እንዲከበርላቸውና መፈናቀል እንዲቆም፣ ግፍ ተፈጽሞባቸው የተፈናቀሉት ወገኖቻችን በአስቸኳይ ወደነበሩበት ቀያቸው ተመልሰው እንዲቋቋሙ፣ በአገሪቱ ፍትሃዊ የሆነ የሀብት ክፍፍል ጥያቄ እንዲሰፍን፣ ሙሰኛ ሹመኞችና ዜጎችን በግፍ የገደሉ ተጠርጣሪዎች ህግ ፊት እንዲቀርቡ፣ በግፍ ለተገደሉ ዜጎች ቤተሰቦች ጉማ ወይም የደንካሳ እንዲከፈላቸው፣ የህግ የበላይነት እንዲከበር፣ የፖለቲካ እኩልነት ጥያቄዎች እንዲፈቱ፣ የህዝቦች ሰብአዊ መብት እንዲጠበቅ እናሳስባለን። መግለጫው አያይዘውም ፓርቲው ሰላማዊ ትግሉን ቢደግፍም በሰው ህይወትና ንብረት ላይ ጉዳት ማድረሱን ግን አሳዝኖናል ካለ በኋላ ህዝባችን መብቱን ለማስከበር በሚያደርገው ሰላማዊ ሰልፍ ላይ የሰው ህይወት እንዳይጠፋ፣ ንብረት እንዳይጎዳ የህዝቦቻችን የቆየ አብሮነትና የመቻቻ ልማድ እንዳይሸረሸርና ሰላማዊ የተጉሉን ስርዓትና ህግን በተከተለ መንገድ እንዲቀርብ ለማስገንዘብ እንወዳለን። የፓርቲው ምክትል ሊቀመንበር አቶ ሙላቱ ገመቹ በኦሮሚያ በተለያዩ አካባቢዎች በሚደረጉ ሰልፎች ላይ የፓርቲው ባንዲራ መታየታቸውን ከድርጅቱ ጋር እንደማይገናኝና ይልቁንም ይህንኑ ዶክመንተሪ ፊልም ሊሰራበት እየታሰበ እንደሆነ መረጃ እንዳገኙ ካብራሩ በኋላ አሁን የሚካሄደው ሰላማዊ ሰልፍ በማንኛውም ረገድ በማታም ለማድረግም ተሞክሯል። ማታ ለምን እንደሚደረግ እኛ አናቅም። ማታ የማታ ሰልፍ ሰላማዊ ሰልፍ የለን። ስለዚህ በሌሎቹ ቅስቀሳ እንደዚህ አይነቱን ነገር እንዳደርጉ ሕዝቦቻችንና በተለይ ደጋፊዎቻችን፣ የፓርቲ አባሎቻችን ሰላማዊ ሰልፍ በምናረግበት ጊዜ በተረጋጋ ሰላምን በሰፈነ ጥያቄያችንን ለሚመለከተው በስራ ሰዓት በተለይ ከሁለት ሰዓት ጀምሮ እስከ 11 ሰዓት ባለው ጊዜ ውስጥ በዚህን ጊዜ ሰላማዊ ሰልፍ ይደረጋል። ከዚህ ውጭ የሚደረገው ነገር አናግም። እዛ ውስጥ ደግሞ ተነስቶ ድንጋይ በመወርወር በንብረት ላይ ጉዳት በማድረስ እንደዚህ አይነቱን ሰላማዊ ሰልፍ አንደግፉም። እኛ ሰላማዊ በሆነ ሁኔታ አድረስ እናደርጋለን። ጥያቄው እስኪመለስ ድረስ ይሄ ይቀጥላል። ተቃዋሚዎች የህዝቡን ጥያቄ አስተባብረው መምራት አልቻሉም፣ እንደውም ህዝቡ ቀድሟቸዋል ተብሎ ለሚሰነዘረው ወቀሳ ምላሻችሁ ምንድን ነው ተብሎ ከዶይቼ ቨለ ለቀረበ ጥያቄ የድርጅቱ የህዝብ ግንኙነት ኃላፊ አቶ ገብሩ ገብረ ማርያም ተከታይን ብሏል። ባለፉት አመታት ያካሄድ ነው ትግል ያፈራው ፍሬ ነው። የህዝብ መቅደምን በለው ምንም በለው ዞረን በየጊዜው ስንቀሰቅስ የነበረው እጃቸውን አጣምሮ ከኛ ጋር ሲያግዙን ሲደግፉን የነበሩ ወጣቶች የበለጠ ተረድተው ለቤተሰባቸውም አስረድተው ህዝብ የተነሳበትና ንቃተ ህሊናው የዳበረበት ጊዜ ስለሆነ ነው። እናንተ ህዝብ ውስጥ አትገቡም? አሁን እንደ ልባችን መግባት አልቻልንም። ይሄ ኢህአዴግ በዚህ የሚወነጀለውም አንዱ በዚህ ነው። ኢህአዴግ ቢሮዎቻችንን እየዘጋ ካድሬዎቻችንን እየገደለ እያሰረ ይሄ ባይዘወይ ብዙዎቹ ተቃዋሚ ሀቀኛ ተቃዋሚ ፓርቲዎች ላይ በዚች ሀገር ላይ እየተደረገ ያለ ነው፣ ለሁላችንም ግልጽ ነው። ህዝብ ውስጥ ገብተን ቢሮዎቻችን ሳይዘጉ ሰርተን ቢሆን ኖሮ ምናልባትም ይሄን የደረሰ ሰውን ካታስትሮፊ ከሆነ ጥፋት ሚኒማይዝና ማድረግ እንችል ነበር። በመግለጫው ተቃዋሚዎች የኢትዮጵያን የትግል አንድነት ሊያቀናጁ በሚገባቸው ምዕራፍ ላይ መድረሳቸውንም በተጨማሪ ተብራርተዋል። ለዶይቸ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ Ke Addis Ababa.